የኢትዮጵያውያን የእርስ በርስ መቆራቆስና ደም መፋሰስ ለሰሚው ግራ በሆነ ሁኔታ ዛሬም ድረስ በባሰና ሕዝብን ለጭንቀት ባጋለጠ መልኩ እንደቀጠለ ነው። ከሰሞኑ በአማራ ክልል የተፈጠረው ችግርም ሀገሪቱ ወዴት እያመራች ነው የሚለውን የበለጠ አጥብቆ መጠየቅ ተገቢ መሆኑን አስገንዝቧል። ጉዳዩን አስመልክቶ የኦነግ ቃል አቀባይ የሆኑትን አቶ ቶሌራ አደባን በስልክ አነጋግሬያቸዋለሁ ስለሆነ ድርጅትን ዓላማ የሚያራምድ የታጠቀ ኃይል ወደዛ አካባቢ በመግባት ግጭቶችን ሲፈጥር እንደነበረ ነው እኛ የምናውቀው። እስኪ ግልጽ ያርጉት፣ ይሄ ማን ነው? የማንን አርማ ነው የያዘው? ማን ነው የሆነ ድርጅት ያሉትስ? አረንጓዴ ብጫ፣ ቀይ የሆነ ባንዲራ የፌደራልም ያልሆነ ወይም ደግሞ የክልሉም ያልሆነ በአንድ ላይ ነው የሚሄዱት። እንደሚመስለኝ በዛ አካባቢ የሚንቀሳቀስ ተፎካካሪ ፓርቲ አብን የሚሉት ነው የሚመስለን። እናንተ ይሄን ለማለት እንዴት ደፈራችሁ? ምን መረጃ አላችሁ? እና የሚወስሉት እርምጃ ማስረጃዎች ናቸው። በዛ አካባቢ ምንም የሆነ ችግር አልነበረም። በከሚሴ አካባቢ ያ ኃይል የታጠቀ ኃይል እዛ ሄደው ይህንኑ ተግባራዊ ለማድረግ ነው፣ ያንን ዓላማ ለማራመድ ነው። ይህንኑ የሚያመላክት ነው። አረንጓዴ ቢጫ ቀይ ባንዲራ ያሉትና የታጠቀ ቡድን ያሉት አሁን የገለጹት አብን የሚባለው የፖለቲካ ድርጅት ነው እያሉ ነው እዛ አካባቢ ያሉ የመስተዳድር አካላት እንደሚሉት ከሆነ ግን በተለይም የኦነግን መለያ አርማ የያዙና እነሱ እንደሆኑ በተጨባጭ ከተያዙ ስጥ በኋላም የሚናገሩ አሉ። እነሱ ናቸው በሚል አስተያየት ሰጥተዋል። ምን ይላሉ? ይሄን በመሰረቱ የኦሮሞ ነጻነት ግንባር ምንም አይነት የታጠቀ ኃይል በዛ አካባቢ አልነበረውም የለ ከወራት በፊት የአባ ገዳዎች ህብረት ሰብሳቢ አባ ገዳ በየነ ሰንበቶ የኦዲፒንና ኦነግን እርቅ ለማስፈጸምና ትጥቅ ለመረከብ በዝግጅት ላይ ሳሉ ለመሆኑ የኦነግ ሰራዊት የት ነው የሚገኘው? ብለን ጠይቀናቸው ይህንን ነበር የመለሱት። በወለጋ አለ፣ በዚህ በጉጂና በውረና በዚህ በሰሜን ሸዋና በከረዩ አለ። ወሎ ከሚሴ ያሉት አማራ ክልል ጋር እንነጋገራለን። የኦሮሞ ነጻነት ግንባር ቃል አቀባዩ አቶ ቶሌራ አዴባ ግን የምናዘው የታጠቀ ሰራዊት እዚያ አካባቢ የለም በሚለው ይጸናሉ። እኛ እየሰራን ያለነው የፖለቲካ ስራ ብቻ ነው፣ የምናዘው በእኛ ስር የሚታዘዝ ምንም ሰራዊት የለም። ይሄ ከሆነ ታዲያ እዚያ አካባቢ ሰራዊት የለም ብለው ለመናገር እንዴት ደፈሩ? ሌላ የሚያዘው አካል ኖሮ እየተንቀሳቀሰ ቢሆንስ በእነዚህ ሁለት አካባቢዎች ሰፊ ዜና ኃይል ከሆነ የኦሮሞ ነጻነት ግንባር የሚጠየቅበት ምክንያት የለም። በአቶ ዳዊት ኢብሳ ከሚመራው ሌላ ኦነግ አለ? አሁን በፖለቲካ እንቅስቃሴ ውስጥ ያለ ኦነግ አንድ ብቻ ነው። ይሄም በአቶ ዳዊት ኢብሳ የሚመራው ኦነግ ነው። ኦነግ በአማራ ክልል የተፈጠረው ግጭት ቀስቃሽ አብን ነው ቢልም፣ ፓርቲው ይህ መሰረተ ቢስ ውንጀላ ነው ሲል አጣጥሎታል። የህዝብ ግንኙነት ኃላፊውን አቶ ክርስቲያን ታደለን በስልክ አነጋግሬያቸዋለሁ የፈጸሙ ኃይሎች ሀይሎች የኦነግን አርማ የያዙ ራሳቸውም የኦነግ አባላት ነን ብለው የሚናገሩ ጥቃት በሚፈጽሙባቸው መሳሪያዎች ጭምር መሳሪያዎችን የኦነግን አርማ አድርገው የሚታገሉ እና በህዝባችን ላይ ጥቃት የሰብድያ የፈጸሙ ናቸው። ይህ በሆነበት ሁኔታ አንድም እንኳ የጦር መሳሪያ የሌለው ሰላማዊ ትግል እያደረገ ያለውን ሀገን መኮንን በአደባባይ እየሰሩትን ነውር ለመሸፋፈት የሚያደርጉት ጥረት ሆኖ ነው የምናገኘው። በዋናነት ግን ይህ ሁሉ የተፈጸመው በተለይ የፌዴራል መንግስት ስልጣን የሀይል ብልጫና የጸጥታውንም የመከላከያውንም መዋቅር የያዘው የኦሮሚያ ዲሞክራቲክ ፓርቲ አመራሮች ኃላፊነታቸውን በአግባቡ ባለመወጣታቸው ምክንያት የተከሰተ እንደሆነ አድርገን ነው የምንቆጥረው። ዜጎች እንደራሴ ሆኖ የሚያገለግላቸው መንግስት የመኖር ዋስትናቸውን እንዲጠብቅና ሰላምና ደህንነታቸውን እንዲያረጋግጥላቸው መብት አላቸው። ለመንግስትም መንግስት የተባለበት ዋነኛው ግዴታው ነው። እነዚህ ሊጣጣሙ ይገባል። ይህ የፖለቲካ ተንታኞች የሁልጊዜ ምክር ሀሳብ ነው። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ